ኤስ ቢ ኤስ ሬዲዮ። አገር እንዴት ሰነበተች? ይህ መረጃ እስከተጠናቀረበት ጊዜ ድረስ በዓለም ላይ 38.7 ሚሊዮን የሚልቀው የዓለም ሕዝብ በኮሮና ቫይረስ ተይዟል። 1 ሚሊዮን 97 ሺህ ሕዝብ ደግሞ ሕይወቱን ተነጥቋል። ወርልዶ ሜትር እንዳስነበበው እርግጥ ነው ከ29 ሚሊዮን የሚበልጡትም ቫይረሱን ተቋቁመው አገግመዋል። የኮሮና ቫይረስ ኢትዮጵያ ውስጥ መግባቱ ይፋ ከተደረገበት ከመጋቢት አራት ቀን 2012 ዓ ም ጀምሮ 86430 ሰዎች በቫይረሱ መያዛቸውን የጤና ሚኒስቴር ሪፖርት ያመለክታል። የዚህ ግማሽ ያህሉ ማለትም 40165ቱ ያገገሙ ሲሆን 44951ዱ ደግሞ አሁንም ቫይረሱ የሚገኝባቸው ናቸው። በኢትዮጵያ እስካሁን 1312 ሰዎች ሕይወታቸው አልፏል። የጤና ሚኒስቴር ሪፖርት እንደሚያመለክተው በዓለም ጤና ድርጅትም ይሁን በሌሎች የጤና ምርምር ተቋማት አፍሪካ በኮሮና ቫይረስ ክፉኛ ትመታለች እያሉ ቢገምቱም ግምቱ ብዙም የሰራ አይመስልም። በኢትዮጵያም ተመሳሳይ ነው። የጤና ሚኒስቴር ይፋ አድርጎት በነበረው ፕሮጀክሽን ከ23 ሚሊዮን የሚልቁ ሰዎች በቫይረሱ እንደሚያዙ ቢተነበይም እስካሁን ምርመራ ከተደረገው 1.3 ሚሊየን ሕዝብ ውስጥ ከ86 ሺህ የሚልቅ አልሆነም። እዚህ ላይ ብዙዎች የቁጥሩን ማነስ ብዙ ምክንያት እንደሚሰጡት አላጣሁትም። ይሁንና እሱ አጀንዳችን አደለም። የቫይረሱ ስርጭት በጥንቃቄና በዝርዝር በተቀመጡ የመከላከል እርምጃዎች ከተደገፈ የከፋ ጉዳት የማያስከትልበት ደረጃ ላይ ነው ሲል ጤና ሚኒስቴር ባለፈው ወር ለሀገሪቱ የህዝብ ተወካዮች ምክር ቤት ማረጋገጫ በመስጠቱ የአስቸኳይ ጊዜ አዋጁ ሳይታደስ ቀርቷል። ምርጫ እንዲደረግና ትምህርት እንዲጀመርም ተወስኗል። ይህ ውሳኔ ከተላለፈ ጀምሮ የሳይንስና ከፍተኛ ትምህርት ሚኒስቴር ከዩኒቨርሲቲዎች ጋር በቅርበት በመመካከር በአድርግ አታድርጎች ላይ እየተመካከረ ይገኛል። ከስድስት ወር በላይ የተቋረጠው ትምህርት እንደገና እንዲጀመርና ተማሪዎች ወደየ ካምፓሶቻቸው እንዲመለሱ ለማድረግ ዝግጅቱ በየዩኒቨርሲቲዎቹ እየተጧጧፈ ይመስላል። የሳይንስና ከፍተኛ ትምህርት ሚኒስቴርም ወደየ ዩኒቨርስቲዎቹ ገምጋሚ ቡድን እየላከ ቅድመ ዝግጅቱን እየተከታተለ እንደሚገኝ በየጊዜው ሪፖርት ያወጣል። እኛም ይህንን የዩኒቨርሲቲዎች ዳግም ትምህርት ጅማሮና ተማሪዎች ቅበላ ዝግጅት ምን ላይ እንደሚገኝ ለማወቅ የአዲስ አበባ ዩኒቨርሲቲን፣ የጅማ ዩኒቨርሲቲን እና የጎንደር ዩኒቨርሲቲ ፕሬዚዳንቶችን አነጋግረናል። የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ጣሰው ወልድሃና ለኤስቢኤስ አማርኛ እንዳረጋገጡት ዩኒቨርሲቲው በሁሉም ካምፓሶቹ በዚህ ጥቅምት ወር መልሶ ቅበላውን የሚያከናውን ይሆናል። ፕሮፌሰር ጣሰው እንዳሉት በእርግጥ በኦንላይን ትምህርት ባለማቋረጥ ሲሰጥ ቢቆይም፣ በተለይም ለማስተርስና ለፒኤችዲ ተማሪዎች በኢንተርኔት ሲያስተምር የቆየ መሆኑን ገልጸው አሁን ግን በአካል ለአካል በየካምፓሶቹ ትምህርት ለመስጠት ተገቢውን ዝግጅት አድርገናል ብለዋል። አዲስ አበባ ዩኒቨርሲቲ ያሉት ተማሪዎች በአብዛኛው የቅድመ ምረቃ ተማሪዎች ቢሆኑ ወደ አስራ ስምንት ሺህ በላይ የሚሆን ደግሞ የድህረ ምረቃ ተማሪ አለው። አንደርግራጁዌቱ በአጠቃላይ ወደ ሀያ ሰባት ሺህ ሀያ ስምንት ሺ ይደርሳል እና ትምህርቱን አዲስ አበባ ዩኒቨርሲቲ በአጠቃላይ መማር ማስተማሩን አላቆመም። የባለፈው ዓመት የነበረው የትምህርት ዘመን የፖስት ግራጁዌት ማለትም ማስተርስ፣ ፒኤችዲ፣ የቀንም መደበኛም፣ የማታም ኮንቲኒንግም በሙሉ በሰዓቱ ጨርሰን ሐምሌ ወር መጨረሻ ላይ ምረቃውን አካሄደናል። በዚህ ወደ ሰባት ሺህ የሚሆን ተማሪ ከዛ ውስጥ ሁለት መቶ አርባ አምስት የፒኤችዲ ወደ ሶስት ሺ ሰባት መቶ የሚሆነው ማስተርስ፣ ከዛ ደግሞ ተንጠባጥበው የቀሩ የነበሩት የቅድመ ምረቃ ተማሪዎችን አስመርቀናል። ክረምቱን ዝግጅት ስናደርግ ቆይተን አሁንም ቢሆን ከመስከረም ሰባት ጀምሮ የድህረ ምረቃ ተማሪዎችን የማስተርስ የፒኤችዲ ተማሪዎቻችንን መዝግበን ተቀብለን ቨርቹዋል በሆነ መንገድ እያስተማርን እንገኛለን። ስለዚህ አዲስ አበባ ዩኒቨርሲቲ ማስተማሩን አላቁምም። ማስተማሩ እንደቀጠለ ነው። ሆኖም ግን የቅድመ ምረቃ ተማሪዎች የዶርሚተሪ እና የምግብ ሰርቪስ ስለምንሰጥ በዚህ በኮቪድ ሰዓትም እነሱን ግቢ ውስጥ ማቆየት በጣም አደገኛ ስለነበር ና በቨርቹዋል ከየ አካባቢያቸው ለማስተማርም ደግሞ በአብዛኛዎቹ ኢንተርኔት አክሰስ ስለሌላቸው በመሀላቸው ላይ ልዩነት እንዳንፈጥር በማለት የቅድመ መደበኛ ትምህርቱን አቁሞ ነው ነበር ባለፈው። አሁን እንግዲህ እነዚህን ተማሪዎች ነው እንደገና ዘንድሮ ተቀብለን ለማስተማር ልዩ ዝግጅት ያደረግነው። ምረቃ ተማሪዎች አልቆመም፣ አሁንም ቀጥሏል፣ በካላንድሮ መሰረት እየሄደ ነው። ግን እነዚህም የቅድመ ምረቃ ተማሪዎች ለመቀበል ዝግጅቱን በግንቦት ወር ነበር የጀመርነው። ምክንያቱም ኮቪዱ ሊቀንስ ይችላል ብለን በየጊዜው ነበር የምንገናኘው የምንዘጋጀው። በሁለት ፈረቃ ልንቀበላቸው ነበር ያሰብነው። ኋላ ግን አሁን ኮቪዱ እየጨመረ ስለመጣ ትግብት መግባት ስላለባቸው ጀኔሬሽን ሳታስተምር ማስተማር ማለት ለአገር ጉዳት በመሆኑ በሶስት ፈረቃ ፕሮግራም በማውጣት ዝግጅታችንን ጨርሰን ተማሪዎች እስኪመጡ እየተጠባበቅን ላይ ነው ያለ ነው። በመጀመሪያው ፈረቃ ተመራቂ ተማሪዎች ወደ አራት ሺህ እስከ አራት ሺህ አምስት መቶ የሚሆኑ ተማሪዎችን ተቀብለን ባሉን ዶርምተሪዎች አንድ ዶርምተሪ ለሁለት ለሁለት እያደረግን በመስጠት ኮቪድን እየተከላከል የፊት ለፊት ትምህርት በአንድ ክፍል ሀያ አምስት ያልበለጠ ተማሪን በማስገባት በአንድ ክፍል ከሰላሳ አምስት ደቂቃ ላልበለጠ ጊዜ በማስተማር የቀራቸውን ሀያ አምስት ፐርሰንት ትምህርት ለማስጨረስ ዝግጅታችንን ጨርሰናል። እንግዲህ አዲስ አበባ ባሉት ካምፓሶች፣ ሰባት ካምፓሶች ላይ የኳራንቲን እና የአይዞሌሽን ሴንተር ሆነው ሲያገለግሉ ነበር። በርካታ ዶክተሮች እና ኳራንቲን የምግብ አገልግሎት የመኝት አገልግሎት እንሰጣለን እና ሰራተኛችን ክረምትን ሲሰራ ነው የነበረው እነዚህ ኳራንቲን አቁመን እንግዲህ ተማሪዎችን መቀበል ስላለብን አንድ ግብረ ኃይል የቅድመ ምረቃ ዳግም ቅበላ ግብረ ኃይል በዩኒቨርሲቲ ደረጃ አቋቁመናል። ይሄ ግብረ ኃይል ሁለት ንዑስ ግብረ ኃይሎች ይኖሩታል። አንዱ የአካዳሚክ ጉዳዮች ግብረ ኃይል፣ ሌላው ደግሞ የአስተዳደርና ተማሪዎች አገልግሎት ግብረ ኃይል እስከ ኮለጅ እስከ ትምህርት ክፍል ይሄ መዋቅር ሄዶ ተማሪዎች በሚመጡበት ሰዓት የመማር መስማሩ እንዴት አድርገን እናካሂድ፣ ዶርሚተሪ ስነ ስርዓት እንዴት መሆን አለበት፣ ካፍቴሪያ አገልግሎት እንዴት እንሰጣለን እዚህ ውስጥ ያለው የተማሪ አጠቃላይ ፖፑሌሽኑ ስለሚጨምር አሁን እነሱ ሲገቡ እንዴት እናካሄድ በሚል ዝርዝር ፕላን አውጥተን ወደ ስራ ገብተናል። ለዚህም ወደ ሀያ ስድስት ሚሊዮን ብር ግምት ወጥቶ ዝግጅቱ ከሞላ ጎደል እየተጠናቀቀ ነው። ኳራንቲኑ እስከ ትናንትና እለት ድረስ የተወሰኑ ሰዎች ስለነበሩ የሚጠገኑትን ሰው ያልነበረባቸውን ክፍሎች ጠግነናል። እነዚህ ኳራንቲን የነበሩም አሁን በዚህ ሳምንት ሙሉ በሙሉ ይጠናቀቃል። ስለዚህ ከጥቅምት ሀያ ጀምሮ ተማሪዎችን ለመቀበል ዝግጅናን የተማሪዎች እስክጅል፣ ተማሪ ምደባ፣ የክላስ ምደባ በየኮሌጁ ተካሂዷል። የግዢዎች የሚያስፈልጉ ማስኮች፣ ሳኒታይዘሮች፣ ሳሙናዎች ግዥ እየተካሄደ ነው ያለው። አንዳንዱም ግዥ ተካሂዷል፣ አንዳንዱም በፕሮሰስ ላይ ነው። እስካሁን ባሰብነው ነው መሰረት ዝግጅቱ እየሄደ ብለን ነው የምናስበው። በዚህ ደረጃ ላይ ነው። የጅማ ዩኒቨርሲቲ ፕሬዚዳንት ዶክተር ጀማል አባፊጣ በበኩላቸው ለኮሮና ታማሚዎች ሕክምናም ሆነ ለይቶ ማቆያነት አገልግሎት ይሰጡ ሊመረጡ ከነበሩ ዩኒቨርሲቲዎች አንዱ በመሆኑ ይህንን ታሳቢ ባደረገ መልኩ ተማሪዎችን ለመቀበል እንዲቻል ማደሪያዎችን ከማጽዳት ጀምሮ ሌሎች አስፈላጊ ቅድመ ዝግጅቶች ሁሉ እየተከናወኑ ነው ብለዋል። አመሰግናለሁ። እንግዲህ እንዳልከው በዚህ በኮቪድ ወቅት ትምህርት ኮቪድን እየተከላከልን መሽታውን፣ ወረሽኝን እና የእሱን ተጽዕኖ ልንሰማር እንችላለን የሚል አቋም ከተወሰደ በኋላ እኛ በኮቪድ መከላከል ስራው ውስጥ እንደ ሀገርም ዩኒቨርሲቲዎች ትልቅ ሚና ሲጫወት ነበር። ከፍተኛ አበርክቶት ነበራቸው፣ ጉልህ ሚና ነበራቸው ዩኒቨርሲቲዎች የዋናው ሚሽናችንን ወይም ተልዕኳችንን ከበሽታው ስጋት በመነሳት ተማሪዎችን ስንሸኝ፣ አሁን ግን ይሄ ሀገራዊ ጥሪ ወይም ውሳኔ ሲመጣ ያው ስድስት ወር ያህል ተዘግቷል። ትምህርት ቤት ወይም ትምህርት በመከላከል ስራ ውስጥ ዩኒቨርሲቲዎች ብዙ ልምድ አካተዋል። ከዚህም በኋላ ይሄ በሽታ ከኛ ጋር ለረዥም ጊዜ ይቆያል የሚለውን ታሳቢ በማድረግ እንደ ሀገር የተወሰነው ውሳኔ አካል በመሆን ዩኒቨርሲቲዎች ያው እንዳልኩ ያካበዱት ልምድ በዚህ ላይ የማዋል ስራ ነው አንደኛው ዝግጅት። ስለዚህ ተማሪ ከመሸኘታችን በፊትም ያው ተማሪዎች ይቀጥላሉ፣ በጥንቃቄ ይቀጥላሉ በሚል የተጀመሩ ስራዎች ነበሩ። የተመጻሚ ማስጨበጫ ስራዎች ነበሩ። የመታጠቢያ ቦታዎች ዝግጅት ነበሩ። የተለያዩ ኢንተርቬንሽኖች ይካሄዱ ነበር እና እነዛም አጠናክሎ አሻሽሎ ኢቮልቭ እያደረገ ከመጣው የበሽታው ተለዋጭ ባህሪ አንጻርም አሁን ባለው ስቴት ኦፍ አርት ኢንፎርሜሽን ኤቪደንስ ላይ ተመርኩዘን የመከላከሉን ስራ የመስራት አጠናክሮ መቀጠል ከነክት ረዱ የመታጠቢያ ቦታዎች በስፋት የመስራት በኮቪድ መከላከል ዩኒቨርሲቲያችን ሰፊ ስራዎች ሲሰራ ያው በሶስቱም ዘርፎች ተሰማርቷል። የለይቶ ማቆያ እና የኳረንታይን ሴንተር ሆነው አገልግሏል። የኮቪድ መመርመሪያ ጣቢያ ሆነው አገልግሏል፣ እያገለገለን ነው። የኮቪድ ማከሚያም ቦታ ሆኖ አገልግሏል። ከዚህ በተጨማሪ በኮቪድ ላይ ብዙ ምርምሮች ሲሰሩ ነበረ። የሀብት ሞቢላይዜሽን ስራዎችን ተሰርተው የኮሚኒቲ ሰፖርት ስራዎች ሲሰሩ ነበር። እንግዲህ እነዚህን ሁሉ በመጠቀም ተማሪ ስንቀበል እንግዲህ በሽታው በጣም ያንሰራራ ባለበት ኢንፌክሽን ሬዲ እየጨመረ ባለበት ሁኔታ ስለሚሆን ይህን ሁሉ ታሳቢ ያደረገ ሰፊ ዝግጅት፣ የፕሮቶኮል ዝግጅት፣ ሲገቡ የሚደረጉ ጥንቃቄ ዝግጅት፣ ዲስኢንፌክሽን በተለይ ደግሞ ፈጠራዊ መፍትሄዎች ኢኖቬሽን ብዙ ተሰርተዋል። በዚህ በስትቶር በተለይ በኛ ዩኒቨርስቲ ኢኖቬት የተደረገ ዩቪ ስቴሪላይዘር በሶስት መልክ ተሰርቶ ሰፋፊ ክፍሎች፣ ሆስፒታሎች፣ ለክላስሩሞች ለአዳራሾች እና ለክፍሎች ኢንፌክት ማድረጊያ በጣም ኢፌክቲቭ የሆነ ኮቪድን ጨምሮ ሌሎችም ተዋጽያን መግደል የሚችል የሚስቴሪላይዘር በኛ ኢኖቬሽን ማዕከል ተፈብርቆ ለዩኒቨርስቲው አገልግሎት ለላይብረሪ፣ ለሌሎችም እንዲውል ይደረግበታል። ከዛም በተጨማሪ የኬሚካል ድርጅቶች ካሄደናል እያካሄድን ነው። የቴስትን ካፓሲቲን በመጨመር ተማሪዎች እንግዲህ ፕሮቶኮሉ እንዳለ ሆነ ሀገራዊ ፕሮቶኮል አለ። ከዛ በተጨማሪ ግን ወደ ዩኒቨርሲቲ ሲመጣ እንደ ፋሚሊ ነው። በአንድ ዶርም ምን ያህል ሰው መሆን አለበት? በፊት ስንት ነበር? አሁን ነው ምን ያህል መሆን አለበት? ክላሱም አካባቢ የመራራቱን እንዴት ኢንስትሪመንት እናደርጋለን? ይሄ ደግሞ መማር ማስተማር ላይ የሚኖረው ጫና እንዴት ኢንስቴት እናደርጋለን? ይሄ ምንም ከመማር ማስተማር ዘርፍ አንጻር፣ ከአስተዳደር ከተማሪዎች አገልግሎት እንዲሁም ከጤናና ሰላማዊ መማር ጉዳዮች አንጻር የትክክል እና ድጋፍ ኮሚቴ ወይም ግብረ ኃይሎች በማቋቋም በአዲስ መልክ ድርጅቱ አጠናክረን እየገጠርን ነው ማለት ነው። ውስጥ የቴስቲንግ ካፓሲቲ መጨመር ለከተማው፣ ለዞኑ እና እንደኛ ሆስፒታል ሲገለገሉ የነበሩ ታማሚዎች በዚህ ርዥም ብዙ የኛ ሪፈራል ሆስፒታል ከአምስት ሚሊዮን በላይ ሰዎችን ነው የሚያገለግለው። እና እነዛ ሁሉ እነሱን ሁሉ ታሳቢ አድርገ የቴስቲንግ ካፓሲቲ ተማሪዎች ሲኖሩ ግን ተማሪዎች ውስጥ ምልክት ሲኖር በምን ፕሮቶኮል ቴስት ይደረጋል? ቴስቲንግ ካፓሲቲ ይላል በጣም መጨመር አለበት። ፕሮቶኮሉ አዳፕት ተደርጎ ለዩኒቨርሲቲዎች፣ ለከፍተኛ ማዕከላት ፕክሲላር ኔቸር አዳፕት ተደርጎ ለምሳሌ የለይቶ ማቆያ ኮንሰርት ምን ይሆናል? ዩኒቨርሲቲዎች ሲመጣ አንድ የምግብ ቤት ሰራተኛ በሽታ ምልክት ቢያሳይ እና ኮቪድ ቢገኝበት ምግብ ቤት ይዘጋል ማለት ነው። ባለው ፕሮቶኮል ይሄን ማድረግ እንችላለን ማለት ቢኮስ ትምህርት አሁን ስናስጀምር መልሰን ለመዝጋት አይደለም እና ፕሮቶኮሉ እነዚህ ሁሉ ያካተተበት ኦልሶ የመከላከሉንም እንትን ከፍ ያደረገ ሆኖ መሰራት አዳፍ መደረግ አለበት። ክላሱ ውስጥ አንድ መምህር ወይም ተማሪ ምልክት ሲያሳይ ምን አይነት ፕሮሲጀር ነው የምንከተለው? ሙሉ ክላሱን አይሶሌት ነው የምናደርገው ወይስ ምንድን ነው? ይህ በጥናት የተደገፈ ፊዚቢሊቲ የታየ ስራዎች እንዲሰሩ የጤናና የሰላማዊ መማር ማስተማር ግብረ ኃይሉ በተለይ የቅንጅታዊ ስራ ስንሰራ በነበረው የአደጋ ጊዜ ትቦና ይሄ ኮቪድ መከላከል ላይ ሲሰራ የነበረው ማዕቀፍ እነዚህንም ነገሮች በደንብ ፈትሾ እንዲያቀርብ፣ ይሄ ደግሞ በቼክሊስት ተይዞ ሰራ። ከዚህም ውጭ ያው ኢቨንቹዋሊ አንድ በቫይረሱ የተጠጣ ተማሪ ቢኖር ለይቶ እሱን የማቆየት ስራ የግድ ነው። ለዚህ ቦታዎች በየካምፓሱ የሚዘጋጅበት ሁኔታ ተሰርቷል። ውጭ ከመንግስት በተለይ ከሳይንስና ከፍተኛ ትምህርት ሚኒስቴር የተላከ መመሪያ አለ። የዛም አፈጻጸም ምን ሊሆን ይችላል የሚለውን ከኛ ስናዘጋጅበት ከነበረው ፕሮቶኮሎች ጋር አጣጥሞ የመተግበር ስራዎች። በአጠቃላይ እነዚህ እና መሰል ስራዎች ኮቪድን ታሳቢ ባደረገ የመማር ማስተማር ሂደቱን ለማካሄድ እንግዲህ ተጨማሪ የሁለት ወር ክራሽ ፕሮግራም ይኖራል። መጀመሪያ ማንን እንጠራለን? የትኞችን ተማሪዎች እንጠራለን የሚለው ስቴጅን እንዳለ ሆኖ የላፕ የወርክሾፕ አካባቢ ሁኔታዎች፣ ፕሮቶኮሉ እዛ አካባቢ ምን ይሆናል የሚለው የዲስንፌክሽን ተማሪዎች ራሳቸው የራሳቸውን ህና አጠባበቅ ላይ በኛ በኩል የሚደረገው ድጋፍ እንዳለ ሆነ በራሳቸው ደግሞ ማደግ አለባቸው የሚለውን ይሄ ከሳይንስና ከፍተኛ ትምህርት ሚኒስትር የተላከው መመሪያ የምናስፈጽምበትን ሁኔታ እየተሰራ ነው። ዝግጅቱ እንግዲህ በዚህ መልኩ እየተሰራ ነው። ይህ ዝግጅት አብዛኛው ስራ በጥሩ ሁኔታ እየሄደ ነው። የሚቀሩ ስራዎችም አሉ። በጣም ሪሶርስ ኢንቴንሲቭ ነው። ስለዚህ መቶ ሰሞኑን ማስተሰማሆን ግምገማውን አካሂዷል ጥሩ ድርጅት እንዳለ ግን እንዳሉ አመላክቶ ወደ ጥሩ ሪፖርት ያቀርባል። ያ ሪፖርት ላይ ተመርኩዞ ሰርተፊኬት ይሰጣል ማለት ነው። ይጀምራሉ ደግሞ ምን ደረጃ መጀመር የሚችሉበት ደረጃ ይደርሳሉ የሚለው ውሳኔ በሳይንስና ከፍተኛ ትምህርት ሚኒስቴር የሚሰጥ ይሆናል ማለት ነው። ከዚህ ውጭ ሳይኮሶሻል ሰፖርት ተማሪዎች፣ ኤግዚስቲንግ ኮንዲሽን ያላቸው የጤና ችግር ያለባቸው ተማሪዎች ጉዳይ ምን ይሆናል? እነዛን በተለየ ትኩረት መከላከል ስራው እና የሚያስከትለውም ጫና ላይ ከግምት ገብቶ ስራዎች እየተሰሩም እንደሆነ ነው። ከዚህ ጋር እንግዲህ ሰራተኞች ወደ ስራ ገበታቸውን እንዲመለሱ ያው ከዚህ በፊት ከቤትም ሆኖ የሚሰሩ በፊት የሚሰሩ ነበሩ። አሁን ፉል ወደ ስራ የሚመለሱበት መለሱ ምንምን የመከላከል እንትኖች እንደሚያደርጉ አዌርነስ የለትሳ ማስገበጫ አቅርቦት እነዚህ እነዚህ ሁሉ ተሰርተዋል። እንግዲህ ከዚህ በተጓዳኝ የመደበኛ የጥገና የውሃ የመብራት የግባት አቅርቦት የተማሪ አገልግሎት አካባቢ የሚስፕሊን ሌሎችን ስራዎች እንዳሉ ሆኖ ማለት ነው። የአንጋፋው የጎንደር ዩኒቨርሲቲ ፕሬዚደንት ዶክተር አስራታ ጽደ ወይንም እንደ አዲስ አበባና ጅማ ዩኒቨርሲቲዎች ሁሉ ኮሮናን እየተከላከሉ መማር ማስተማሩ እንዲቀጥል በጤና ጥበቃ ሚኒስቴርና በዓለም ጤና ድርጅት መመሪያዎች መሰረት ዝግጅት አድርገናል ብለዋል። የሁለት ሺህ አስራ ሶስት የትምህርት ዘመን እንደገና ለማስጀመር ዩኒቨርሲቲያችን የተለያዩ ስራዎችን እየሰራ ነው የሚገኘው። በዝግጅት ምዕራፍ ከሰራናቸው ናቸው ዋና ዋና ተግባራት መካከል የመጀመሪያው ያለፈውን አመት እቅድ አፈጻጸማቸው ምን ይመስል ነበር? ምን አይነት ጠንካራ ነበሩት? ምን እንማለን? የሚማያት ና ይህንን መሰረታዊ የሁለት ሺህ አስራ ሶስት የትምህርት ዘመን እቅድ ማዘጋጀት የጋራ ማድረግ እስከታች ያለው ፈጻሚ አካል ማኮ የሚንቀሳቀስ የማድረግ ስራ ሰርቷል። ተመራቸው በተጨማሪ ባለፉት አመታት በተለይ በጸጥታው ዘርፍ ደግሞ የነበሩ ችግሮችን ታሳቢ ያደረገ ልዩ እቅድ አዘጋጅተናል። ይህንን መሰረት አድርገን ባለድርሻ አካላት ጋር የተለያዩ ውይይቶችን የማድረግ ስራም ሰርተናል። በዋናነት እቅዶቻችን፣ በተለይም ደግሞ አመቱ ሰላማዊ መማር ማስተማር ሆኖ እንዲቀጥል ለማድረግ በዋናነት ሁለት ነገሮችን ታሳቢ አድርገናል በአንድ መልኩ ይህ አመት ከሌሎች አመታት የተለየ ነው። ትምህርት ከኮሮና ጋር የሚካሄድበት ዘመን በመሆኑ ኮሮናን ለመከላከል እየተከላከል መማር ማስተማሩን ለማስቀጠል መደረግ ስላለባቸው የቅድመ ጥንቃቄ ስራዎች የመለየትና የመተግበር ስራ ነው የሰራነው። ለምሳሌ የኮቪድ አስራ ዘጠኝ ፕሮቶኮልን ተከትሎ የመኝታ ቤቶች፣ የመመጋቢያ ቤቶች፣ ቤተ መጻ፣ ቤተ ሙከራዎች እና የተለያዩ ካፍቴሪያዎች ይህንን ታሳቢ አድርገው እንዲዘጋጁ የማር ስራ ተሰብቷል። ስለዚህ እንደ ባለፈው አመት በአንድ ሰፊ ቁጥር ያለው ተማሪ በክፍል ሰፊ ቁጥር ያለው ተማሪ ይሆን ቢበዛ አራት ተግባሪ ባንድ ዞር ይኖራል። በመማሪያ ክፍልም ቀድሞ ከነበረው በግማሽ ይቀንሳል። ስለዚህ ተማሪዎቻችን ከሀያ አምስት እስከ ሰላሳ ባለው ቁጥር እንዲሆን ተደርጎ የተሰራ ነው። በመመገቢያ አዳራሾችም በቤተ መጽሐፍት ቤተ ሙከራም ርቀቱን ጠብቆ የመሰለፍ ከመሰለፍ ጀም ይጀምራል። ምልክቶች ተደርገዋል። ለመሰለፍ ምልክቶች አሉ አንድ ሜትር ርቀት ላይ ሆነው ይሰለፋሉ፣ ይገባሉ፣ ይቀመጣሉ። ይህንን መሰረት ያደረገ ዝግጅት ተደርጓል። ስለዚህ በአጠቃላይ የኮቪድ አስራ ዘጠኝ ፕሮቶኮሎች አሉ በጤና ወይም ደግሞ በዓለም የጤና ድርጅት የተቀመጡ እነሱን ታሳቢ አድርገን የመሟላ ስራን የሰራ ነው። በሁለተኛ ደረጃ በለይቶ ማቆያነት ሲያገለግሉ የነበሩ ህንፃዎች አሉ። እነዚህ ህንፃዎች የጸረ ቫይረስ ኬሚካል ርጭት የመስራት እንዲሁም ደግሞ ሁሉም የመማሪያ ክፍሎች፣ ዶርሚተሪዎች፣ መመገቢያ አዳራሾች ጥገና የሚፈልጉ ሁሉ ጥገና የማድረግ ቀለም ቅብ የማድረግ የጸረ ተባይ ርጭት ማድረግ እና መሰል ስራዎች፣ የመንገድ ላይ መብራቶች እና መሰል ስራዎች እየተከናወኑ ነው የሚገኙ። እነዚህ ሁሉም ኦልሞስት ያለቁ ናቸው። ይሄ በሱፐርቪዥን ቲም በሳይንስና ከፍተኛ ትምህርት ሚኒስቴር ሱፐርቪዥን ቲምን ሁሉም ያሉ ዝግጅቶች ውስጥ በስ መሆናቸውን አረጋግጠው መቀበል እንደምንችልም አረጋግጠው ልናል። ሌላው የተማሪዎቻችን ከገቡ ወይም ሲገቡ ከተለያየ አቅጣጫ የመጡ ተማሪዎች በመሆናቸው ትራንስፖርት የማዘጋጀት ሙቀታቸው እየለኩ ማስገባት ሳኒታይዘር እና እንደገና እየታጠቡ አገልግሎት ሊሰጡ የሚችሉ ማስኬ መስጠት እና ይሄንን ምናምን መሰል ስራዎችን የሚሰራ የተለያዩ ቲም አቋቋመናል። የጤና ባለሙያ ቡድን፣ የትራንስፖርት ኮሚቴ፣ የአጠቃላይ ቅብረ ኮሚቴ አዘጋጅተናል። ይሄ ኮሚቴ ስራውን ነው የሚገኙ ከገቡም በኋላ አስፈላጊ ግብዓቶች ተሟልተዋል። አመቱ የተለየ መሆኑን ስለወቅነ በተማሪ የተለያዩ አገልግሎቶች ላይ የሚሳተፉ ሰራተኞች፣ የጤና ባለሙያዎች በተለይም በመኝታ ቤት፣ በምግብ ቤት፣ በስፖርትና መዝናኛ እና መሰል የተማሪ አገልግሎቶች ባሉባቸው ክፍሎች ስልጠና ተሰጥቷቸዋል። ይህ ዘመን በአንድ መልኩ ኮሮናን እየተከላከል፣ በሌላ መልኩ ደግሞ የፀጥታም ችግር ያለ ወይም ደግሞ እንደ ስጋት ያስቀመጠው በመሆኑ ይህን አውቀው እንዲሰሩ ውይይት ተደርጓል። የመብራትና የውሃ አቅርቦቶች አንዱ ለተማሪዎች ምክንያት በመሆኑ አስተማማኝ የሆነ የመብራትና የውሃ አገልግሎት እንዲኖር የተለያዩ ዜጆች አድርገናል። በተለይም ከከተማ አስተዳደሩ የውሃና የመብራት አገልግሎት የጥምር ኮሚቴዎች አቋቁመን እየሰራ መሆኑና መብራት፣ ጀነሬተር፣ ውሃ ቢቋረጥ በቦቴም በታንከር ሪዘርቭ የመያዝ እና የመሙላት ስራ ለመስራትም ይሄንንም አንዱ ዝግጅት ያደረግነው ስራ ነው። ከዚህ በተጨማሪ በምግብ ቤት ላይ እና ከተማሪዎች ጋር ፊት ለፊት የሚገናኙ ሰዎች ጤና ምርመራ እንዲያደርጉ የማድረግ ከዚህ ቀደም ተላላፊ የሆኑ በሽታዎች ወረርሽኝ ላይከሰት ተላላፊ የሆኑ በሽታዎችን ምርመራ እናደርግ ነበር። ከዚህ ቀደም በዚህ አመትም የጤና እናደርጋለን። የግንዛቤ ፈጠራ ስራም ተማሪዎቻችን ባለፈውም ሲሄዱ በተወሰነ መልኩ ግንዛቤ እዛ አግኝተው ነው እንዲሄዱ ያደረግነው። አሁን ሲለውም በተለያየ መንገድ ግንዛቤ እንዲያገኙ ለማድረግ ብሮሸሮችን የማዘጋጀት ባኖሮችን የመስቀል እና መሰል ግንዛቤ ፈጠራ ይጣሉ ብለን ያመናቸውን ስራዎች እየሰራ ነው የሚገኘው። ለዚህም ደግሞ የተቋቋመ የትምህርትና ግንዛቤ የፈጠራ ግብረ ኃይል አለ። ይህን ስራ እየሰራ ነው የሚገኘው። ከዚህ በተጨማሪ አመቱን የአካደሚክ ከሌንደርም አውጥተናል። ተማሪዎቻችን መቼ አስገብተን መቼ እናስወጣለን፣ ሁለተኛ ዙር መቼ አስገብተን መቼ እናስወጣለን፣ ሶስተኛ ዙር እንዲሁ በተመሳሳይ ና በሶስት ዙር ተማሪዎቻችን ሳይገናኙ ይሄ በዙር መሀል የተማሪዎች መግቢያና መውጫ ጊዜ ትተን ካለንደሩን አዘ ሴነት አጸድቀናል ተማሪዎቻችንም አሁን በቅርቡ እንጠራለን። ተማሪዎቻችን መግቢያ ጊዜም ለሳይንስና ከፍተኛ ትምህርት ሚኒስቴርም አሳውቀናል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።